በቦስተን ማራቶን ላይ ከተፈጸመው የፈንጂ ጥቃት ተያይዞ በቁጥጥር ስር የቆየውና ክስ የተመሰረተበት ወላጆቹ ትውልደ ኢትዮጵያ የሆኑት ሮቤል ፊሊጶስ የተከሰሰበት ጉዳይ ቀደም ሲል ይነገር የነበረውን ያህል እንዳልሆነና ወደፊት በሚካሄደው የፍርድ ሂደት አዎንታዊ ውጤት እንደሚጠብቁ ጠበቃው ለአሜሪካ ድምጽ ራዲዮ አስታውቀዋል። ሮቤል ፊሊጶስ በመቶ ሺህ ዶላር ዋስትና እንዲለቀቅ ጉዳዩን የያዘው ፌዴራል ፍርድ ቤት ትናንት የወሰነ ሲሆን ጉዳዩ በሚታይበት ጊዜም ከቤተሰቦቹ ጋር በቤት ውስጥ እስር ላይ እንዲቆይ ፍርድ ቤቱ አዟል። የሮቤል ፊሊጶስን ጉዳይ የያዙትን በቦስተን ማሳቹሴትስ የሚገኙትን ጠበቃ አቶ ደረጀ ደምሴን ሰሎሞን አባተ ማምሻውን በስልክ አግኝቶ አነጋግሯቸው ተከታዩን ዘገባ አቀናብሯል። መጋቢት ሁለት ሺህ አምስት ዓ ም በተካሄደው የቦስተን ማራቶን ላይ የተጣለውን የፈንጂ ጥቃት አደርሰዋል ተብለው ከተጠረጠሩት ሁለት ወንድማማቾች ከታናሹና አሁን በእስር ቤት ሆስፒታል ከሚገኘው ዦሃር ጸርናኤቭ ጋር ግንኙነት አላቸው ተብሎ ዘግይቶ በቁጥጥር ሥር ከዋሉ ወጣቶች አንደኛው ወላጆቹ ኢትዮጵያውያን የሆኑትና ከእናቱ ጋር ይኖር የነበረው ሮቤል ፊሊጶስ አንዱ እንደሆነ ይታወቃል። ዜግነቱ አሜሪካዊ የሆነው የ19 ዓመት ዕድሜ ያለው ሮቤል ትናንት የዋስትና መብት ተከብሮለታል። ስለ ዋስትናውና በአጠቃላይም እስካሁን ስለሚያውቁት ጉዳይ እንዲነግሩኝ ወደ ጠበቃው ወደ አቶ ደረጀ ደምስ ደውዬ ጠይቄያቸው ነበር። እንዲህ ብለውኛል። ከትላንት ጀምሮ ሮቤል ፊሊጶስ በዋስ ተለቋል። ከዚህ በኋላ ጉዳዩ በፍርድ ቤት ይቀጥላል። የተወሰነ ጊዜ ይፈጃል። የተለያዩ የምናቀርባቸው ጥያቄዎች እና ፍርድ ቤት ሂሪንጎች ይኖራሉ። ዩ የፌዴራል ኬዞች ከስድስት ወር እስከ አንድ ዓመት ፈጁ ይችላሉ እስኪጠናቀቁ ድረስ አንዳንዴም፣ ከዛ በላይ ከዛም ባነሰ ሊያልቅ ይችላል። አቶ ደረጃ አሁን ዋስትና የተሰጠው በምን ሁኔታ ነው? የመቶ ሺህ ዶላር ድረስ ንብረት ተይዟል። በተረፈ በማይታወቅ ቦታ እንዲቀመጥ ተደርጓል። ያንን ደግሞ ለእሱም ደህንነት ብለን ያደረግነው ነው። መገናኛ ብዙኃን አሁን በቤት ስርዓት ውስጥ እንዲቆይ ተወስኗል ነው የሚሉት። ልክ ነው እና በቤት ከአንድ ቤት ውስጥ አይወጣም። ያ ለጊዜው የተደረገ በስምምነት ለ እኛ ራሳችን ፕሮፖዝ ያደረግነው ነው። አዎ ከእስር ቤት ውጭ መሆኑ ነው እናንተ የፈለጋችሁት ዋናው፣ ነው ከእስር ቤት ውጭ ከቤተሰቡ ጋር ከእናቱ ጋር በሰላም የቤቱን ምግብ እየበላ የኮሌጅ ትምህርት ኦንላይን ተመዝግቦ እየተማረ እንዲቀጥል እስከተወሰነ ጊዜ ድረስ። ከዛ ደግሞ ነገሮች ይሻሻላሉ። እኔ ቢሮ ደግሞ እየመጣ ጉዳዩን እየተወያየ እንዲመለስ። ስለዚህ አሁን ያለበት ዋናው መጀመሪያ ማድረግ የፈለግኩት እኔ ከእስር ቤት ማውጣት። እስር ቤት በምትሆንበት ጊዜ በዚህ አይነት ኬስ ብቻህን ነው የምትታሰረው። አንድ ክፍል ውስጥ ከሌላ ሰው ጋር ግንኙነት አይኖርህም። ሀያ አራት ሰዓት አንድ ክፍል ውስጥ ለብቻ ተቀምጠህ ነገ ተነጎዲያ ምን ይደርስብኛል እያልክ በምታስብበት ጊዜ የሚደርስብህ የመንፈስ ጭንቀት ጉዳት በጣም ከፍተኛ ነው። ያንን የአስራ ዘጠኝ ዓመት ልጅ መቋቋም ላይችል ይችላል። ይሄ ሰውዬ ከዚህ በፊት ታስሮ አያቅም። ከፖሊስ ጋር ተነጋግሮ አያቅም። በጣም ኤግዘምፕላሪ ኑሮ የሚኖር ልጅ ነበር። ገና በወጣትነቱ ሀይ ስኩል እያለ ከህጻናቶች ተመርጦ የህጻናቶች ተወካይ ሆኖ የኬምብሪጅ ሲቲ ካውንስል ውስጥ ሜምበር ሆኖ የሚሰራ የነበረ ልጅ እና ከዛ ሁኔታ ሀያ አራት ሰዓት እስር ቤት ውስጥ መቀመጥ የሚያመጣውን ምን ያህል ጉዳት ማንም ሰው መገመት ይችላል። ከዛ ወጥቶ አሁን ቤት ውስጥ ነው ያለ እና ያ ትልቅ ለሁላችንም ረፍት ነው የሰጠን። ከዚህ በኋላ ጉዳዩን እንደ ማንኛውም ጉዳይ እንጨርሰዋል። ወደ ዝርዝር ጉዳይና ክርክርም ከመግባታቸው በፊት መንግስት ይዣለሁ የሚለውን ማስረጃ ሁሉ መረከብና ማየት እንደሚኖርባቸው፣ ተጨማሪ ማስረጃዎችን ቢያስፈልጓቸው ከፌዴራሉ ምርመራ ቢሮና ከዩናይትድ ስቴትስ አቃቢ ህግ ጽህፈት ቤት እንደሚጠይቁ አቶ ደረጀ ገልጸው ተጨማሪ መርማሪዎችንም ቀጥረው በጉዳዩ ላይ ያሰማሩ መሆናቸውን አመልክተዋል። ለመሆኑ በሮቤል ላይ አሁን የተመሰረተው ክስ ምን ይላል? መንግስት ሮቤልን በምንድን ነው የሚፈልገው? አቶ ደረጀ፣ ይሄ በጣም ጠቃሚ ነው፣ ይህንን ማወቅ። መጀመሪያ ደረጃ ኤፕሪል አስራ አምስት ቀን ቦስተን ላይ ጥቃት ደርሷል። ያንን ጥቃት ያደረሰው ሰው አሁን በእስር ላይ ነው የሚገኘው። እንደ አጋጣሚ ሆኖ ያ ሰው ተማረው፣ ኬምብሪጅ ሪንጀንላትን የሚባል ሀይ ስኩል ነው የጨረሰውን በሁለት ሺህ አስራ አንድ ነው። እንደ አጋጣሚ ሮቤል በዛ ትምህርት ቤት ተምሯል። አንድ ላይ ነው ከዛ ሰውዬ ጋር የጨረሰው። እንደገና ደግሞ እንደ አጋጣሚ አንድ አይነት ኮሌጅ ውስጥ ነው የገቡት እና ጥቃቱ ከደረሰ በኋላ ጥቃቱን ያደረሰው ሰው ማን እንደሆነ አልታወቀም ነበረ ለጥቂት ቀናቶች። በኤፕሪል አስራ ስምንት ቀን ጥቃቱን ያደረሰው ግለሰብ እዛ ትምህርት ቤት ውስጥ ነበረ እና ሮቤል ለሴሚናር ሄዶ የዛን ቀን እዛ ትምህርት ቤት ተገኝቷል እና ሁለት ሌሎች የዛ ጥቃት ያደረሰው ሰውዬ ጓደኞች የዛን ቀን ማታ ጥቃት አድራሽ ዲው ክፍል እቃ አውጥተው ጥለዋል ተብለው ተከሰዋል። ይሄም ክስ ምርመራ ላይ ያለ መንግስት ለማስረጃነት ሊቀርቡ የሚችሉ ኤቪደንሶችን በመጣል ያውም በእንግሊዝኛ ኦብስትራክሽን ኦፍ ጀስቲስ በመባል እነዛ ሁለት ግለሰቦች ተከሰዋል። የፍትህን አካሄድ ማዛባት ወይም ማጨናገፍ እንደማለት ነው ይቻላል እና ያንን ኦብስትራክሽን ኦፍ ጀስቲስ ቻርጅ የተከሰሱትን ሁለት ሰዎች በሚመለከት ሮቤል ጥያቄ ቀርቦለት፣ በተለያየ ጊዜ ተጠይቆ ኤፍቢአይ ኤጀንቶች መልስ ሰጥቷል። የሚችለውን ያህል በዛ ምርመራ ላይ ውሸት ተናግረዋል ብሎ ነው የከሰ ምንድን ነው ያው ውሸት የተባለው ነገር እንግዲህ፣ እነሱ ያቀረቡት እቃው በሚወጣበት ጊዜ ክፍል ውስጥ አልነበርኩም ብሏል። ክፍል ውስጥ ነበረ በኋላ አምኗል። እንደዚህ ብለው ነው ያሉት። ለነገሩ እቃው ማለት እቃው ማለት ፍንዳታው የደረሰበት እቃ ማለት ነው አይደለም። ጥቃት የአድራሹ አድራጊዎች ሁለት ወንድማማቾች ናቸው። ዋናው አሁን በህይወት የለም። እሱ ኬምብሪጅ ነው የሚኖረው። ጥቃት ለማድረስ ያዘጋጃቸው እቃዎች ኬምብሪጅ ያለው ቤት ውስጥ ነው እንደተዘጋጁ ማስረጃው የሚያሳየው። የእሱ ታናሽ ወንድም አብሮት ተባባሪ የሆነው ከቦስተን ወይም ከኬምብሪጅ አንድ ሁለት ሰዓት ራቅ ያለ ትምህርት ቤት ነው የሚማረው። ይሄ ተጣለ የተባለው ባክፓክ ወይም ባግ እዛ ትምህርት ቤት ያለ ባክፓክ ነው። የቦርሳው ማለት ነው፣ ቦርሳው ማለት ነው። እና ከመጀመሪያ ደረጃ ከጥቃቱም ጋር ግንኙነት ይኑረው አይኑረው ገና እያጣራ ነው። ላይኖረውም ይችላል ምኑ የተጣለው ቦርሳ ምንድን ነው የሆነው? የታናሽየው ወንድም አሁን እስር ቤት ያለው ልጅ እሱ ኮሌጅ ዶርም ውስጥ ነው የሚኖረው። ታላቅየው ደግሞ ኬምብሪጅ ከተማ ውስጥ ነው የሚኖረው። ኮሌጅ ዶርሞ ያለው ከሁለት ሰዓት ርቀት ላይ ነው። ስለዚህ ኮሌጅ ዶርም ውስጥ የተገኘው የርችት ዕቃዎች እና ቫዝሊን ነው ጣሉ የተባለው ከቦርሳ ውስጥ አድርገው እነዚያ ርችቶች ከዚህ ጋር ግንኙነት ላይኖራቸው ይችላል። ነገር ግን የእሱ ጓደኞች ፎቶውን አይተው ያንን ከዛ ክፍል ውስጥ አውጥተው ጥለዋል ነው የተባለው። ያንን ሲጥሉ ሮቤል አይቷል። ያንን ሲጠየቅ በግልጽ አልተናገረም፣ አላውቅም ነው ያለው። አሁን ዲቴል ውስጥ ገብቼ ለመናገር ገና መንግስት ያለውን ማስረጃ ሙሉ ለሙሉ ስላልሰጠኝ ምን በምን ሰዓት እንዳለ አሁን ለመናገር አልችልም። ነገር ግን እኔ አሁን በራሴ የደረስኩባቸው ይኖራሉ። አንዳንዴ ግን በዚህ አይነት ስራ ላይ አንዳንድ ነገሮችን ከመናገር በፊት ሶስት አራት አምስት ጊዜ ማጣራትና እርግጠኛ መሆን ይኖርብሃል። እስካሁን ባየሁት የመንግስት ክስ የረባ ክስ ሆኖ አላገኘሁትም። ከሚገባው በላይ የተጋነነና እንዲሁ በሆነው ሁኔታ ከፍተኛ ስሜት ላይ ስላለ የአሜሪካ መንግስትም ከዛ ጋር በተገናኘ መልኩ ነው ክብደት የተሰጠው። እርግጥ እዚህ ሀገር ከሽብር ፈጠራ ጋር የተገናኙ ነገሮች በጣም እንደሚከብዱ ታውቃለህ፣ አንተም ማንም ሰው የሚያውቀው ነው። እና ወደፊት ሰው ሲረጋጋ ነገሮችን በጠራ መልኩ ማየት በሚቻልበት ሁኔታ ላይ ስንሆን አመለካከቶች እንደሚቀየሩ ነው። አሁን ባለው ሁኔታም ስለ ሮቤል ማንነት ብዙ ማስረዳት መቻላቸውን፣ ከአስራ አምስት በላይ የድጋፍ ደብዳቤዎችን ማሰባሰባቸውን አመልክተው ሮቤል ከተከሰሰበት ጉዳይ ጋር አንዳችም ግንኙነት የለውም፣ ሲሉ ጠበቃው አቶ ደረጀ ደምሴ ገልጸዋል። ግልጽ ለማድረግ የምፈልገው ምንድን ነው፣ ለማንኛውም ሰው አንድ መቶ ፐርሰንት ሮቤል ስለዚህ ጥቃት ከመሆኑ በፊትም ከሆነም በኋላ የሚያውቀው ነገር የለም። ዜሮ፣ ምንም የሚያውቀው ነገር የለም። ከጥፋቱ ጋር ግንኙነት የለውም። የእሱ ወንጀል ጥፋት ያጠፋው ሰውዬ ጋር መተዋወቁ ነው። ስለዚህ ይህንን በግልጽ ለማስረዳት ሞክረን ተሳክቶልናል። መንግስትም ከጥቃቱ ጋር ግንኙነት አለው ብሎ አያምንም። ያምን ደግሞ አይለቀቅም ነበረ። የሮቤል ጉዳይ ለፊታችን ግንቦት ዘጠኝ መቀጠሩንም አቶ ደረጀ ገልጸዋል። አቶ ደረጀ ደምሴ በቦስተን ቸርች ኤንድ ደምሴ የሚባል የግል የሕግ ድርጅት ከፍተው የሚሰሩ ላለፉት 15 ዓመታት በተለያዩ ፌዴራልና የስቴትም ደረጃዎች ስፋት ያላቸውን አገልግሎቶች የሰጡ ለወንጀል ጉዳዮች ጥብቅና በመቆም የካበተ ልምድ ያላቸው የሕግ ባለሙያ መሆናቸው ታውቋል። አቶ ደረጀ ጉዳዩን ከመያዛቸው በፊት ከባድ መስሎ ታይቷቸው እንደነበረ ተናግረዋል። አቶ ደረጀ ደምሴ አባቴ ሰዓት የሚል መጽሐፍም ደራሲ ናቸው። ለአሜሪካ ድምፅ ሰሎሞን አባተ ዋሽንግተን